ሊካሄድ የታቀደው የገዢው ፓርቲና የተቃዋሚዎች ድርድር መንደርደሪያ የሆነ ስብሰባ ለፊታችን የካቲት መጠራቱን ተሳታፊዎች አስታወቁ። በሌላም በኩል ከኢህአዴግ ጋር ለድርድር የተጋበዙ ፓርቲዎች አንድ አቋም ይዘው እንደሚቀርቡ ዛሬ መግለጫ ሰጡ። ዛሬ መግለጫ የሰጡ 11 ተቃዋሚ ፓርቲዎች ተሳታፊዎች ገልጸዋል። በድርድሩ የሚኖረው አካሄድ የሚወሰነው በሥነ ሥርዓት ደንቡ ላይ በሚደረገው ውይይት መሆኑን የኢህአዴግ ቃል አቀባይ ለአሜሪካ ድምፅ ሬዲዮ አስረድተዋል። እስክንድር ፈሬው ዝርዝር ዘገባውን ልኮልናል። ገዢው ፓርቲ ኢህአዴግና ሀያ አንድ ተቃዋሚ ፓርቲዎች ለሚሳተፉበት ድርድር ዝግጅት እየተደረገ ሀሳቦች እየቀረቡ ነው። የድርድሩን የሥነ ሥርዓት ደንብ በተመለከተ ተሳታፊ ፓርቲዎች ሁሉ ሀሳባቸውን በጽሁፍ እንዲያቀርቡ ተጠይቀዋል። ይህንንም እያደረጉ ነው። የስብሰባው ስነ ስርዓት እንዴት ይሁን፣ መድረኩን ማን ይምራው፣ የታዛቢዎች ጉዳይ ምን ይምሰል፣ ለመገናኛ ብዙሀን የሚሰጡ መግለጫዎችስ እንዴት ይሁኑ በሚሉ አራት ነጥቦች ላይ ፓርቲዎች የጽሁፍ አስተያየት እያስገቡ ነው። በመላው ኢትዮጵያ አንድነት ድርጅት መኢአድ ጽሕፈት ቤት የተሰባሰቡ ስድስት ፓርቲዎች በአራቱ ነጥቦች ላይ ያላቸውን ሀሳብ ያዘለ ደብዳቤ ማስገባታቸውን የገለጹት ሰሞኑን ነው። በቅንጅት ለአንድነትና ለዲሞክራሲ ፓርቲ ጽፈት ቤት የተሰባሰቡ ሌሎች አስራ አንድ ተቃዋሚ ፓርቲዎች ደግሞ ይህንኑ ደብዳቤ ለህዝብ ተወካዮች ምክር ቤት ማስገባታቸውን ዛሬ ይፋ አድርገዋል። ፓርቲዎቹ ዛሬ በሰጡት መግለጫ በድርድሩ የሚሳተፉ ተቃዋሚ ፓርቲዎች ተመሳሳይ አቋም ይዘው እንደሚቀርቡ ተስፋቸውን ገልጸዋል። የእኛን መተባበር የማይፈልጉትን ሁሉ የምናሳፍርበት እንዲሆን በህዝባችን የጋራ ጥቅም ላይ እንተባበር የሚል ጥሪ እናስተላልፋለን ያሉት ሀያ አንዱ ፓርቲዎች በሁለት ወይም በሶስት ቡድን እየተንቀሳቀሱ መሆኑን የተናገሩት የአስራ አንዱ ፓርቲዎች ስብስብ አስተባባሪና የአንድነት ለዲሞክራሲና ለፍትህ ፓርቲ ሊቀመንበር አቶ ትዕግስቱ አወሉ ናቸው። ሀያ አንድ የነበረው ወደ ሁለትና ሶስት መምጣቱ በጎ ጅምር መሆኑን የገለጹት አቶ ትዕግስቱ የበለጠ ለመቀራረብ ጥረቶች እንደሚደረጉም አመልክተዋል። ቢያንስ አሁን ወደ ሶስት የተደራጀ ሀሳብ መጥቷል፣ ወይም ወደ ሁለት መጀመሪያ የየተደራጀው ሀሳብ ስብስብ ይጠይቃል። ከዛ በኋላ የቡድንና የቡድን አባቶች በሚለው ደግሞ ግንኙነቱ አለ። አሁን አንዳንድ ግንኙነቶች አሉ። እኛ ጋር አሁን አመራር ፈጥረናል። እኔ ሰብሳቢ ነኝ ወይም አስተባባሪ ነኝ። አቶ አየለ የስብስቡ ምክትል ሰብሳቢ ነው ወይም አስተባባሪ ነው። አቶ ገብሩ ደግሞ ጸሐፊ ነው። አመራር ፈጥረናል። እዛም እንደዚሁ የቡድን አባት ከተፈጠረ የቡድን አባቶች ደግሞ ይገናኛሉ። ይሄ ስትራቴጂያችን ነው። ይሄን ለመጀመር ዛሬ ይሄኛው ስላለ ነው እንጂ ፕሮግራም ይዘናል፣ እቅድ ይዘናል። ይስሙም አይስሙም እቅድ ይዘናል። ሁለተኛ ነገር ደግሞ መድረኩ ያገናኝናል። ስለዚህ ከዛም በኋላ እየተሰባሰብን ስራዎች እናስተካክላለን፣ መግባባቶች እንመጣለን የሚል ነው። ተቃዋሚ ፓርቲዎች ከገዢው ፓርቲ ጋር ለመደራደር እየተዘጋጁ ያሉት እርስ በርስ ያላቸው ልዩነት ባልጠበበበት ሁኔታና ሰዓት ነው። ዛሬ መግለጫ ከሰጡት ፓርቲዎች አንዳንዶቹም ይኸው ልዩነት የፈጠራቸው ናቸው። እነዚህ ፓርቲዎች ከእኛ ይልቅ ለገዢው ፓርቲ ይቀርባሉ በሚል ትችት የሚሰነዝሩ ሌሎች ተቃዋሚ ፓርቲዎች መኖራቸው የአደባባይ ሚስጥር ነው። አቶ ትዕግስቱ ከዚህ አንጻር የተነሳውን ጥያቄ የመለሱት አንዱ ሌላውን መፈረጁ እንደማያዋጣ በማብራራት ነው። የገዢው የሚቀርባላችሁ ማለት ይሄ ስብስብ ምናልባት እየጠቀሱ ያሉት የጋራ ምክር ቤት አባል ድርጅቶች፣ አባል በአዊ የተቋቋሙ የጋራ ምክር ቤት አባል ድርጅቶች የገዥው ይቀርባሉ። በሌላ ወገንም የጋራ ምክር ቤት አባል የሆኑ ድርጅቶች ዛም ጎራሉ ዝም ጎራሉ ጥያቄም ያቀረቡ አሉ። ያ ከሆነ መገለጫው ያስ እኛ ግን በአዋ የተቋቋመ ነገር ተግባራዊ ከማድረግ አንጻር ነው እንጂ የመቅረብ የብሎክ ጉዳይ አለ። ይሄ ለፕሮፓጋንዳ ፍጆታ ይጠቅማል፣ ምንም ጥርጥር የለውም። ተቃዋሚ ፓርቲዎች ልዩነት ውጤቶች ምንም እዚህ ላይ ጥርጥር የለውም። ነገር ግን ያ ልዩነት አሁን እስኪ እንማርበት ነው እንማርበት ነው። ስለዚህ ይሄ ፍረጃ ይሄንን ሀገር ይህን ችግር ለመፍታት ይልቅ እያባባሰ የመጣ ነው የሚለውንም እኛም ወስደን ራሳችን ልንፈትሽ ይገባል የሚል አሳሰብ ነው ያለን። እኛ አስራ አንዳችን በዚህ ጉዳይ ላይ እየተነጋገርን ነው። የአስራ አንዱ ፓርቲዎች ስብስብ ምክትል አስተባባሪ የሆኑት የቅንጅት ለአንድነትና ለዲሞክራሲ ፓርቲ ሊቀመንበር አቶ አየለ ጨሚሶም ተመሳሳይ ሃሳብ አንጸባርቀዋል። ከቪኦኤ የተነሳ ነገር አለ። ይሄ ስብስብ ለገዢ ፓርቲ የቀረቡ ናቸው ተብሎ ከሌላ አካል እንዲ ያለ ነገር ይወራል ነው እኛ እኮ የውጭ ሀገር ጠላቶች አይደለንም፣ ወንድማማቾች ነን። የሀሳብ ልዩነት ነው ያለን። የአመለካከት የሀሳብ ልዩነት ነው ያለው። ልዩነቱን የምትና ማጥበብ የሚቻለው ሳይንሳዊ በመሆነም ሁኔታ ዲሞክራሲያዊ አሰራርን መሰረት አድርጎ ነው። ልዩነቱን ለማጥበብ የሰው ልጅ ተቀራርቦ መወያየት አስፈላጊ ነው። ጦር የማይፈታው ውይይት ይፈታዋል። መነጋገርን መወያየትን ማሳመንን የሐሳብ በላይነትን አምጥቶ መተማመንን ያመጣል። ባልተማመኑት ነገር እንዳልተማመኑ ተቀብሎ ለወደፊት ለመተማመን በተማመኑ ደግሞ በጋራ የሚሰራበት ሁኔታ መፈጠር አለበት ብለነው ሀገራት የምናምነው በዚህ ሁኔታ በጋራ ምክር ቤት ኮድ ኦፍ ኮንዳክቱን አክብረን የምንንቀሳቀሳቸው ፖለቲካ ፓርቲዎች ከያዴግ ጋር ዘጠኝ ነን። ነገር ግን በዚህ ስብስብ ውስጥ ያሉት አሁን የጋራ ምክር ቤት አባላት ብቻ አይደለም። ለሀገሪቱ ሰላማዊ ድርድር እንደሚያስፈልግ ጽንፍ መውጣት ለህዝቡ ጠቅሞ ነው ያልጠቀመም፣ ያስከተለውስ ጉዳት ምንድን ነው የሚለው ነገር ለይተን ማወቅ አለብን። ገዢው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግም ለድርድሩ የበኩሉን ዝግጅት እያደረገ መሆኑን አስታውቋል። ድርድርና ውይይት ለማድረግ ፍላጎትና የተሟላ ዝግጁነት አለው ብለዋል። በኢህአዴግ ምክር ቤት የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ ፈቃዱ ተሰማ በስልክ ለአሜሪካ ድምፅ ሲናገሩ ከፓርቲዎች ጋር ብቻ ሳይሆን ከሲቪክ ማህበራትና ምሁራን እንደዚሁም በህጋዊና ሰላማዊ መንገድ ሀሳባቸውን ከሚያራምዱ ሌሎች ወገኖች ጋር ድርድሮች፣ ውይይቶችና ክርክሮች ለማካሄድ ዝግጁ መሆኑን ያመለከቱት ኢህአዴግ ተነሳሽነቱን በመውሰድ ለአገር አቀፍ ፓርቲዎች ያቀረበው ጥሪም ከዚህ ዝግጁነቱ የመነጨ መሆኑን አቶ ፈቃዱ ጠቅሰዋል። እንደ ሌሎቹ ፓርቲዎች ሁሉ በስብሰባው የሥነ ስርዓት ደንብ ወይም ሞዳሊቲስ ላይ ያለውን ሀሳብ የሚገልጽ ደብዳቤ ለማስገባት እየተዘጋጀ መሆኑንም ጠቅሰዋል። በዚህ ላይ ዝግጅት እየተደረገ ነው ያለው። ዝግጅቱ ተጠናቆ በቅርብ ቀናት ውስጥ የሚገባ ይሆናል ማለት ነው። አቶ ፈቃዱ፣ ወደ ሌላ ጥያቄ ልውሰድዎት። እንግዲህ የተቃዋሚ ፓርቲዎች ሀያ አንድ ናቸው አሁን የሚሳተፉት በድርድሩ ገዢው ፓርቲ ሲደመር ሀያ ሁለት ይሆናል። ኢህአዴግ ከተቃዋሚዎች ጋር ይደራደራል ሲባል ሀያ አንዱንም እንደ አንድ እያንዳንዳቸው በተናጠል ነው የሚመለከታቸው ወይስ ተቃዋሚዎቹ አንድ ሆነው መጥተው ከእነሱ ጋር በጋራ እንዲደራደር ነው የሚጠበቀው? ምንድን ነው በገዢው ፓርቲ በኩል ያለው ከዚህ አንጻር አራቱ ካነሳናቸው ውስጥ የስብሰባ ስነስርዓቱ ምን ይሆናል የሚለው ሞዳሊቲ የሚመልሰው ይሆናል ማለት ነው። ስለዚህ የጋራ አቋም ያላቸው ተመሳሳይ አቋም ያላቸው አንድ ቦታ የሚሆኑበት ሁኔታ የሚፈጠር ይሆናል ማለት ነው። ወደፊት የሚወሰር ሆነው ውይይታችን ወቅትም ይሄ ተነስቶ ነው የነበረው ማለት ነው። ስንት ሰው ማሳተፍ አለበት በውይይቶቻችን ላይ፣ ስንት ሰው ነው ከኛ ፓርቲ የምናሳተፈው የሚል ስንደራደር፣ ስ አንዱ አንዱን ኢህአዴግ ብቻ ነው አብሮ የሚደራደሩት ይህ በተናጠል ነው ወይም ደግሞ ተመሳሳይ አቋም ያላቸው ወደ አንድ ቦታ መጥቶ ነው ከአራት ከአምስት ከሚሆኑ ተመሳሳይ ካላቸው ነው የሚደራደረው የሚሉ ነገሮች የስብሰባ ስነ ሥርዓቱን ጭምር ውስጥ የሚታይ ነገር ስለሆነ ይህንንም ጭምር ነው ማለት ነው። እንዴት ነው የሚደረደረው የሚለው በዛ ሞዳሊቲ የሚመለስ ይሆናል ማለት ነው። ገዢው ፓርቲና ሀያ አንዱ ተቃዋሚ ፓርቲዎች የፊታችን ረቡዕ የካቲት ስምንት ሁለት ሺ ዘጠኝ እንደገና ለውይይት እንደሚገናኙ ጥሪ የተላለፈላቸው የፖለቲካ ፓርቲዎች ለአሜሪካ ድምፅ አረጋግጠዋል። ይህ ውይይት የሚያተኩረው የድርድሩን የስነ ስርዓት ደንብ በተመለከተ ከየፓርቲዎቹ በቀረቡ ሀሳቦች ላይ እንደሆነም ተናግረዋል። ዋነኛው ድርድር የሚጀመርበት ቀን ሊታወቅ የሚችለው ከዚህ ውይይት መጠናቀቅ በኋላ ሊሆን እንደሚችልም አስታውቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።